The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሦስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረናል። ራስን ለማወቅ የሚደረገው የጥበብ ጉዞ በእርግጥ መቼ ይጀመራል? የሚለውን ጥያቄ እንድናነሳ ይጋብዛል። ጥበብ የትምህርት ፍሬ ሳይሆን ይልቁንም የጥበብ ባለቤት ለመሆን የሚደረግ የእድሜ ልክ ሙከራ ውጤት እንጂ የሚለው አባባል ደግሞ የሚወስደንን ርቀት ያመላክታል። የምሽቱ ትኩረታችን የሆነው በዚያ በማለዳ እድሜ የሚጀመረውን የትምህርት መሰረት መሳካት የሚያመለክተው ቅንብራችን ከዚህ ይዛመዳል። የኢትዮጵያ ልጆች ትምህርት የተባለው በታዳጊ ልጆች ትምህርት እና በቅድመ መደበኛ ትምህርት ላይ ትኩረት ያደረገ መንግስታዊ ያልሆነ ድርጅት ነው። በእንግሊዝኛው እርሊ ቻይልድሆድ ኢትዮጵያ ይሰኛል። እናቶችን በልጆቻቸው የትምህርት ጉዳይ ለማሳተፍ ታልመው በቅርቡ በአምስት ዩኒቨርሲቲዎች ውስጥ የተዘጋጀ መርሃ ግብር ነው። የልጆች እድገት፣ አመጋገብ፣ ጨዋታ፣ ስነ ምግባራዊ ልምምዶች፣ የልጅነት ጊዜ ባህላዊ ደንቦች፣ ልዩ ትምህርትና የመሳሰሉት ርዕሶች ይገኙበታል። በአዲስ አበባ፣ ኮተቤ፣ ሐዋሳ፣ ጎንደር እና ደብረታቦር ዩኒቨርሲቲዎች በተጨማሪም ባህር ዳር እና አካባቢው ከተሰጠው ስልጠና ለመቃኘት ወደ አንድ ሁለቱ ጎራ እንላለን የድሜያቸውን አብላጫ ጊዜ ባሳለፉበት ሙያ የቋንቋዎች ታሪካዊ አመጣጥና እድገት ጥናት ከጥንታዊ ዕብራይስትና አረብኛ አማርኛና ግዕዝ በተለያዩ ስምንት ቋንቋዎች ለበርካታ አመታት ምርምር አካሂደዋል እቁና ጋፋው የኢትዮጵያ ቋንቋዎች የሥነ ና የሥነ መለኮት ጉዳዮች አዋቂው የፕሮፌሰር ጌታቸው ሀይሌ ህወትና ሥራ። ኢትዮጵያ ቋንቋዎች ሰባዘጠኝ ስልሳ አምስት በጣም የሚገርመኝ ያደረጉት ነገር አለ። ምርምር ምርምር ምርምር ነው። እስካሁን ድረስ ሰላሳ ደቂቃው በሙሉ ስብሰባው ለእኛ ነው። እንደ ጉባኤ የተሰራው ዛሬ ለዚህ ስለ ምርምር የሚወራው እና ምናምን ስል ፈቃደ እኛን እንዳትሆኑ ነው አሉ። እንዲህ አይነት ቀጥተኝነት ማልቀስ እንኳን ያኔ አሁን መጽሀፍት ከስነ ልሳን ጀምሮ ብዙውን ጥናት ያደረጉት ነገረ መጽሐፍት ላይ ነው የጥንታዊት መዛግብት ጥናት እንለዋለን ፊሎሎጂ ብዙ ጊዜ በሚጠቀሱበት ከአምስት ሺህ ያላነሱትን ዘርዝረዋል እና ሰባት የሚሆኑ ትልልቅ መድብሎች አውጥተዋል ስለዚህ በመዘርዝሩ ብናያቸው ፕሮፌሰር ጌታቸው ኢትዮጵያ የሆነው የግዕዝን መጽሐፍት ዘርዝሮ ገልጾ ወይም ዲስክራይብ አድርጎ ያስተዋወቀ ሌላ ሰው የለም ሀገራቸውና ሕዝባቸውን የሚወዱ እውቀትን የሚያከብሩ አባት ነበሩ ማለት ይችላለሁ። ለምሽቱ በተሰናዳ ቅንብር ዝርዝሩን ይዘናል። ቆየት ብሎም ይቀርባል። የአዲስ አበባው መስኮት ሲከፈትም ምኩሴ አፍይሉ በምርጫ ማግስት ወጎች የታሪክ ማስታወሻ ያገላብጣል። እሁድ ሰኔ 2 2013 ዓ ም ጤና ስጥልኝ። እንደምን አመሻችሁ። ክብራትና ክብራን አድማጮቻችን እንደምን ሰነብታችሁ። ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አቅራቢዎች ክዝታ በላቸውና አሉላ ከበደንን። አሁን እሁድ ከሆነ እለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ። ልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ምርጫው ከተካሄደባቸው 440 የምርጫ ክልሎች መካከል እስካሁን 221ዱ ውጤት ማሳወቃቸውን ምርጫ ቦርድ አስታወቀ። ውጤታቸውን ካሳወቁ የምርጫ ክልሎች መካከል ከስምንት የማይበልጡት ሂደታቸውን አጠናቀው በቦርዱ እውቅና አግኝተዋል። የፖለቲካ ፓርቲዎች አቤቱታዎቻቸውን በሁለት ቀን ውስጥ በደብዳቤ እንዲያሳውቁም ቦርዱ ጠይቋል። የተለያዩ ችግሮች እንዳሉበት በተረጋገጠው በደቡብ ክልል በሚገኘው ቁጫ የምርጫ ክልል የድምፅ ቆጠራ እንዲቋረጥ ቦርዱ መወሰኑም ተዘግቧል። ከዜና በኋላ ዝርዝሩን የያዘ ዘገባ ከአዲስ አበባ ይቀርብበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሱዳን ጠቅላይ ሚኒስትር አብደላ ሀምዶክን ዛሬ በቴሌፎን አነጋገሩ። በውይይታቸው በሱዳን የሰላም መስረታዊ ሂደት እንዲሁም የፖለቲካ የጸጥታና የኢኮኖሚ ለውጥ እርምጃዎቹ ምን ደረጃ ላይ እንዳሉ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ያወጡት መግለጫ አመልክቷል። በተጨማሪም ስለ ቀጣናዊ መረጋጋት እንዲሁም ሱዳን ስለደረሰቻቸው የተለያዩ የሰላም ስምምነቶች ከእስራኤል ጋር መደበኛ ግንኙነት ለመጀመር የገባችውን ቃል በተመለከተም ተወያይተዋል። ዩናይትድ ስቴትስ ጠቅላይ ሚኒስትር ሀምዶክንና በሲቪሎች የሚመራውን የሽግግር መንግስት እንደምትደግፍ ድጋሚ የውጭ ጉዳይ ሚኒስትር ብሊንከን ያረጋገጡላቸው መሆኑን የቃል አቀባዩ መግለጫ አውስቷል። ጠቅላይ ሚኒስትሩ የሱዳንን ብሔራዊ አንድነት ለማጠናከር እና የተወካዮች ምክር ቤት ለመመስረት ደግሞም በሀገሪቱ የጦር ኃይል ተቋም ውስጥ የማሻሻል እርምጃዎችን ለመውሰድ እና ሌሎችንም ኃይሎች በጦሩ ለማካተት ፍትህና ተጠያቂነትን ተግባራዊ ለማድረግ ስለያዙት ውጥን መወያየታቸውን መግለጫው ጨምሮ አመልክቷል። በሶማሊያ ማዕከላዊ ጋልሙዱድ ክፍለ ግዛት በምትገኝ ከተማ ዛሬ ማለዳ ታጣቂዎች ባደረሱት ጥቃት በርካታ ሰዎች መገደላቸው ተዘገበ። የጸጥታ ኃይሎች ለቪኦኤ እንደገለጹት ዊስል በምትባል ከተማ ታጣቂዎችና የጸጥታ ኃይሎች ሲታኮሱ ሰላማዊ የከተማዋ ነዋሪዎች ያሉባቸው ቢያንስ ሰላሳ ሰዎች ተገድለዋል። ጽንፈኛ ታጣቂው አልሸባብ 34 የጸጥታ ኃይሎች ገድያለሁ በማለት ለጥቃቱ ኃላፊነት ወስዷል። በኮቪድ-19 ዜና ኢትዮጵያ ውስጥ እስከ ትናንት በነበረው ጊዜ የኮቪድ-19 ክትባት የተከተቡ ሰዎች ቁጥር 1 ሚሊዮን 988902 መድረሱን ከጤና ሚኒስቴር ዕለታዊ ሰንጠረዥ ያገኘ ነው መረጃ ያመለክታል። ትናንት አምስት ሺህ ሶስት መቶ ሰባት ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው አንድ መቶ አስራ ሁለት ሰዎች ላይ ቫይረሱ መገኘቱንና በበሽታው ሳቢያ የሰባት ሰዎች ሕይወት ማለፉንም መረጃው ጨምሮ አመልክቷል። በኮቪድ ምክንያት ሕይወታቸውን ያጡት ሰዎች ቁጥር እስከ ትናንት በነበረው ጊዜ አራት ሺህ ሶስት መቶ ዘጠኝ መሆኑንም ነው መረጃው የሚያሳየው። በዓለም አቀፍ የኮቪድ ዜና በሀገራቸው የኮቪድ-19 አደጋ እንደቀጠለ መሆኑን የተናገሩት የህንድ ጠቅላይ ሚኒስትር ኔራንድራ ሞዲ ህዝቡ መጠራጠሩን ትቶ ሳይንቲስቶቹን በማመን ክትባቱን እንዲከተብ ተማጽኖ አቅርበዋል። ዛሬ በሀገሪቱ ከ50 ሺህ በላይ አዲስ የቫይረሱ ተያዦች የተገኙ ሲሆን ከ1200 በላይ ደግሞ ለህልፈት እንደተዳረጉን የተገለጸው። በተለያዩ የአውሮፓ ሀገሮች ጉብኝት ላይ ያሉት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ጣሊያን ገብተዋል። በዚያ ለበርካታ ቀናት በሚያደርጉት ቆይታ ከከፍተኛ የሀገሪቱ ባለስልጣናት እና ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ተገናኝተው ይወያያሉ። ከቡድን ሀያ አባል ሀገሮች መሪዎችና ከፍተኛ ባለስልጣናትም እንደሚወያዩ ነው የተገለጸው። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ውስጥ በፈረሰው የመኖሪያ ሕንፃ የሞቱ ሰዎች ቁጥር አምስት መድረሱ ተሰማ። ከሶስት ቀናት በፊት ማያሚ ከተማ አቅራቢያ ሰርፍ ሳይድ የሚባል አካባቢ ከፈረሰው ባለ 12 ፎቅ ኮንዶሚኒየም ሕንፃ ሰለባዎች ፍለጋ ላይ የተሰማሩ ሰራተኞች ዛሬ ቅዳሜ ጠዋት አንድ አስከሬን ማግኘታቸውን የተዘገበው 156 ሰዎች አሁንም እንዳልተገኙ የማያሚ ዴድ ወረዳ ከንቲባ አስታውቀዋል። በመጨረሻም የመን ማሪብ ክፍለ ግዛት ውስጥ በመንግሥት ኃይሎችና በሽምቅ ተዋጊዎች መካከል በተካሄደ ውጊያ ቢያንስ 111 ሰዎች መገደላቸው ተገለጸ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና እንደምናመሻችው፣ እንደምናምን ክቡራት እና ክቡራን አድማጮቻችን፣ እሁድ ሰኔ 20 2013 ዓ ም የራዲዮ መጽሔት ጀመራል። የፕሮግራሙ አዘጋጅና አቅራቢዎች ግዝ ካበላቸውና አሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረማችሁ እናመሻለን። አድማጮች፣ አሁን ከኢትዮጵያ የደረሰን የምርጫ ነክ ዘገባ ይቀድማል። በኢትዮጵያ ምርጫው ከተካሄደባቸው 440 የምርጫ ክልሎች እስካሁን 221ዱ ውጤት ማሳወቃቸውን ምርጫ ቦርድ ይፋ አድርጓል። ውጤታቸውን ካሳወቁ የምርጫ ክልሎች መካከል ከ8 የማይበልጡት ሂደቱን አጠናቀው በቦርዱ እውቅና አግኝተዋል። የፖለቲካ ፓርቲዎች ያሏቸውን አቤቱታዎችም በሁለት ቀናት ውስጥ በደብዳቤ እንዲያሳውቁ ቦርዱ ጠይቋል። የተለያዩ ችግሮች እንዳሉበት በተረጋገጠው በደቡብ ክልል በሚገኘው ቁጫ የምርጫ ክልልም የድምጽ ቆጠራው እንዲቋረጥ ቦርዱ መወሰኑ ተመልክቷል። ኬኔዲ አባተ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 19 በሰጠው መግለጫ ድምጽ ከተሰጠባቸው የምርጫ ክልሎች አብዛኛው በምርጫ ሕጉ መሰረት ዛሬ ውጤት ይፋ ማድረግ ቢጠበቅባቸውም እስካሁን ውጤት ይፋ ያደረጉት ግማሽ ያህሉ ብቻ እንደሆኑ አስታውቋል። የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ እንዳሉት በጸጥታ በቁሳቁስ እጥረትና መሰል ችግሮች ከታገዱት ውጭ ምርጫው ከተካሄደባቸው አራት መቶ አርባ የምርጫ ክልሎች ውጤት ያሳወቁት ሁለት መቶ ሀያ አንድ ናቸው። የድምፅ አስተዳት ሂደት ያደረግንባቸው ምርጫ ክልሎች በአጠቃላይ ከታገዱት ውጭ ያሉት አራት መቶ አርባ የሆኑ የተወካዮች ምክር ቤት መቀመጫዎች ላይ ነበረ። ስለዚህ ከሰኞ ውጭ ያለውን ቀን ብንቆጥር ዛሬ አምስተኛ ቀን ነው። ስለዚህ ዛሬ በምርጫ ክልል ደረጃ ያሉ ውጤቶችን እያጠቃለሉ የመለጠፍ ስራ መጠናቀቅ ያለበት ቀን ነው ማለት ነው። በዛ መሰረት ቼክ ስናደርግ ቆይተናል። ወደ ሁለት መቶ ሀያ አንድ የሚሆኑ የምርጫ ክልሎች ውጤቶቻቸውን የምርጫ ክልሎቻቸው ቢሮዎች ላይ ለጥፈዋል። ይህንን ውጤት ያሳውቀው እንግዲህ ወደኛ እየመጡ ነው ማለት ነው። እስካሁን ደስ አይ ቲንክ 7 ወይም 8 የሚሆኑ በቦርዱ ደረጃ ያለምንም ችግር ሰርተፊኬሽን የተሰጣቸው ምርጫ ክልሎች አሉ። ውጤት ካሳወቁት የምርጫ ክልሎች መካከል 125ቱ በኦሮሚያ ክልል የሚገኙ ሲሆን ምርጫው ከተካሄደባቸው 125 የምርጫ ክልሎች በአርባዎች የሚቆጠሩ ክልሎችን ውጤት ያሳወቀው አማራ ክልል ወደ ኋላ መቅረቱ ተገልጿል። ለዚህም የትራንስፖርት ችግር፣ በጣቢያ ደረጃ ቆጠራ በጊዜ አለመጨረስ፣ እንዲሁ የተጠናቀቁ ቆጠራዎችን የማጣራት ሂደት በምክንያትነት የተነሱ ነጥቦች ናቸው። በአዲስ አበባ ከ23 የምርጫ ክልሎች የአስሩ ውጤት መታወቁም ነው የተገለጸው። በድምፅ መስጫ ወረቀቶች እጥረት ምክንያት የድምፅ መስጠት ሂደቱ ሰኔ 14 ተቋርጦባቸው በሁለተኛው ቀን ሰኔ 15 ም ሂደቱ የቀጠለባቸውን የሲዳማና የጋምቤላ ምርጫ ክልሎችን ጨምሮ ሁሉም ምርጫው የተካሄደባቸው ክልሎች እስከ ነገ ውጤት ማሳወቅ እንደሚጠበቅባቸው በመግለጫው ተጠቅሷል። በፖለቲካ ፓርቲዎች በርካታ አቤቱታዎች መቅረባቸውንም ያነሱት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ፓርቲዎቹ አቤቱታቸውን በሁለት ቀናት ውስጥ በጽሁፍ እንዲያሳውቁ ጠይቀዋል። የፖለቲካ ፓርቲዎቹን አቤቱታ አስመልክቶ በጣም ብዙ አቤቱታዎች ቀርበውልናል። ቦርዱ ትላንትና እና ከትላንት ወዲያ ለመመርመር ጥረት ሲያደርግ ያጋጠመው አንደኛው ችግር አቤቱታዎቹ በጣም የተቆራረጡና በአንድ ምርጫ ክልል ተሰብስበው የመጡ ባለመሆናቸው አንደኛ አቤቱታዎቹን ማግኒቲዩድ መጠን ምን አይነት ነው? ምን አይነት ጥልቅ ነው? ምርጫ ሂደቱ ላይስ በተወሰነ ደረጃ ኢሬጉላሪቲዎች ያሉበት የምርጫ ሂደት ላይስ ምን አይነት ተጽዕኖ ያመጣል? የሚለውን ለመለየት አስቸግሮታል። ስለዚህ ሁሉም ፓርቲዎች በየተወዳደሩባቸው ምርጫ ጣቢያዎች እና ምርጫ ክልሎች ላይ ያጋጠማቸውን አቤቱታ በጽሁፍ ምን ምን መስፈርቶችን መያዝ እንዳለበት አንድ ጊዜ አጠቃለው እንዲያቀርቡልን በሁለት ቀን ውስጥ ጠይቀናል። አቤቱታ የቀረበባቸው ምርጫ ክልሎች ጉዳይ አብዛኛው ከውጤት ጋር እንደሚገናኙ የተናገሩት የኮሚኒኬሽን ኃላፊዋ ቦርዱ አቤቱታዎቹን መርምሮ አስቸኳይ ውሳኔ እንደሚሰጥም ገልጸዋል። ሌላው ሶሊያና ሽመልስ በዛሬው መግለጫቸው ያነሱት ነጥብ በደቡብ ክልል በሚገኘው የቁጫ ምርጫ ክልል ሂደቱን የሚያስተጓጉሉ ችግሮች ተከስተዋል በሚል የድምጽ ቆጠራ እንዲቋረጥ ቦርዱ መወሰኑን ነው። ቦርዱ ከሳፍ ላይ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በቁጫ የምርጫ ክልል ውስጥ ይደረግ የነበረው ቆጠራ እንዲቆም ወስኗል። ይሄ እንግዲህ በጣም ከፍተኛ አቤቱታ ሲቀርብባቸው ከነበሩ ቦታዎች አንዱ ነው። ቁጫ ምርጫ ጣቢያዎች ላይ የተለያዩ ተከሰቱ የሚባሉ ነገሮች ነበሩ። ከዛ አሁን ምርጫ ክልል ላይ ደግሞ አስፈጻሚዎችም የደህንነት ስጋት በጣም ከፍተኛ ሁኔታ አለብን በሚል ባለፉት ቀናትም በከፍተኛ ሁኔታ ሲደርስ የነበር አቤቱታ ነበር። ግን ዛሬ ደግሞ በተለየ ሁኔታ የጸጥታ ችግርም አብሮ ተቀላቅሎበት ከፍተኛ የጸጥታ ችግር መኖሩንም ስለተረጋገጠ ይሄ ነገር እስኪጣራ ድረስ ቦርዱ በቁጫ ምርጫ ክልል የሚደረገው የምርጫ ክልል ደረጃ የሚደረገው ታቢሌሽን የውጤት ድመራና ቆጠራ እንዲቆም ወስኗል። በድሬዳዋ ከተማ መስተዳደር በስድስት የምርጫ ጣቢያዎች ለክልል ምክር ቤት ድምፅ መስጫ ወረቀቶች ባለመድረሳቸው የድምፅ መስጠት ሂደት እንዳልተከናወነባቸው ቦርዱ ዛሬ ሪፖርት የደረሰው ቢሆንም በእነዚህ ጣቢያዎች የሚወዳደረው አንድ ፓርቲ ብቻ በመሆኑ በቀጣይ ድም ድምጽ እንዳይሰጥ መወሰኑን ሶሊያና ሽመልስ ገልጸዋል። በአንድ የምርጫ ጣቢያ ግን ለፌዴራል ምክር ቤትም ድምጽ እንዳልተሰጠና አጠቃላይ ውጤቱ ታይቶ በቦርዱ ውሳኔ እንደሚተላለፍም ነው የተናገሩት። ምርጫ ቦርድ ምርጫው ከተካሄደ በኋላ ባሉት አስር ቀናት ጊዜያዊ ውጤት ማሳወቅ የሚጠበቅበት ሲሆን አስገዳጅ ሁኔታዎች ከተከሰቱ ደግሞ ውጤቱን በሃያ ቀናት ውስጥ ማሳወቅ እንዳለበት የምርጫ ሕጉ ይደነግጋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ማወቅ ደጉ ይላሉ የቀድሞ አባቶች እውቀትና ብልሃት ለኑሮ ያላቸውን ፋይዳ ሲያስረብጡ፣ ዛሬ ዛሬ ታዲያ ማወቅ ብቻውን የሚያድን አይመስልም። እንደምን ያለ ትምህርት፣ ምንስ አይነት እውቀት ያንኑ ያህል ወሳኝ ይመስላሉ። የኢትዮጵያ የልጆች ትምህርት የተባለው በታዳጊ ልጆች ትምህርትና በቅድመ መደበኛ ትምህርት ላይ ትኩረት ያደረገ መንግስታዊ ያልሆነ ድርጅት ነው። በእንግሊዝኛው ኤርሊ ቻይልድ ሁድ ኢትዮጵያ ይሰኛል። በቅርቡም በአምስት ዩኒቨርሲቲዎች ውስጥ እናቶችን በልጆቻቸው የትምህርት ጉዳይ ላይ ለማሳተፍ የታለመ ዝግጅት አካሂዶ ነበረ። የልጆች እድገት፣ አመጋገብ፣ ጨዋታ፣ ሥነ ምግባራዊ ልምምዶች፣ የልጅነት ጊዜ ባህላዊ ደንቦች፣ ልዩ ትምህርትና የመሳሰሉት ርዕሶች ይገኙባቸዋል። ዩኒቨርሲቲዎቹም አዲስ አበባ ላይ የአዲስ አበባ ዩኒቨርሲቲና ኮተቤ የሐዋሳ የጎንደርና የደብረ ታቦር ዩኒቨርሲቲዎች ሲሆኑ በተጨማሪም ባህር ዳር እና አካባቢውም በስልጠናው ተካተዋል። የባህር ዳሩን አስቀድመን ወደ አዲስ አበባ እናቀናለን። እስቴር ምስጋናው ተከታትለዋለች። ልጆች እንዲህ በሚቦርቁበት ስፍራ ፊደል ይቆጥራሉ። ተያይዞም ስብዕናቸው ይገነባል። ህልማቸውንም ይለያሉ። ይህ ስፍራ ደግሞ ቅድመ መደበኛ የትምህርት ፕሮግራም ነው። የሀገር መሪ ሲሆን ምንም እንደሚሰራም ይነግረኛል። ምን ስራ ነዋሪነታቸውን አሜሪካን ሀገር ያደረጉ በጎ አድራጊ ግለሰብ የኢትዮጵያ ልጆች ትምህርት የተባለ መንግስታዊ ያልሆነ ድርጅት በኢትዮጵያ በማቋቋም ወላጆችና ልጆች ሊኖራቸው የሚገባ የህይወት መስተጋብሮች ላይ በተለያዩ ከተሞች ስልጠና እየሰጡ ይገኛሉ። ስልጠናውን የተካፈሉ ወላጆች ለአሜሪካ ድምፅ እንደገለጹት ያለ ጥንቃቄ የምንናገራቸውም ሆነ የምናደርጋቸው ተግባሮች በልጆች አስተዳደግ ላይ አሉታዊ ተጽዕኖ እንደፈጠረ ተረድተናል ብለዋል። በባህር ዳር ከተማ በሽምብጥ አንደኛ ደረጃ ትምህርት ቤት በተጀመረው የሙከራ ፕሮጀክት ላይ ተሳታፊ የሆኑት ወይዘሮ ይዋጉ ውዴ የሶስት ልጆች እናት መሆናቸውን ይናገራሉ። በልጆች አስተዳደግና ስብዕና ግንባታ ላይ እንዲሁም በሌሎች ተያያዥ ርዕሶች ለሁለት ሳምንታት ያህል በዙም በተሰጠው ስልጠና ከተሳተፍኩ በኋላ ልጆችን እንዴት ማሳደግ እንዳለብኝ ተረድቻለሁ ብለዋል። ስለ ህፃኖች ምን ማድረግ እንዳለብን፣ ልጆች ስናሳድግ እናቶች ምን መሆን እንዳለብን፣ ለህፃኖች የሚያስፈልገውን ነገር ያንን ምን ማድረግ እንዳለብን ባደጉ ሰዓት ደግሞ የሚመጡት ነገሮች ጉዳትም አለ፣ ጥቅምም አለ። ያንን ቤተሰብ ግልጽ ሆኖ ልጆችን እስከ መጨረሻው እያስረዱ እየነገሩ እውነታውን እያወቁ እንዲሄዱ ማድረግ ልዩነቱ ምንድን ነበር? ከስልጠናው በፊት እና ከስልጠናው በኋላ ራስሽን ስትፈትሹ ምን ጉለት አገኘሽ? ምንሽ ደግሞ ተጨማሪ እውቀት አገኘሽ? ከስልጠናው በፊት እኔ በልጆቼ ላይ የሆነ ተጽዕኖ ነበረ እና አሁን በስልጠናው ላይ ተማር ተምሬ ደግሞ ጥያቄ ጠየቅኩኝ የራሴ ምላሽ ተሰጦኛል። ልጆችን ምን ማድረግ እንዳለብኝ ምን ምን ትምህርት እንደምሰጣቸው አሁን በተሰጠኝ መሰረት ደግሞ ለልጆቼ ቀስ በቀስ እንዲ ነው የሚሆን እንደዚህ ነው የምችለውን እየነገርኩ ወይዘሮ ቀንቡስ ጀንበሩ የሁለት ልጆች እናት መሆናቸውን ይናገራሉ። እርሳቸውን በበኩላቸው ስልጠናው ለልጆቻችን በቀላሉ የህይወት መስመራቸውን ልናስተካከል እንደምንችል አሳይቶናል ይላሉ። ዶክተር ሀዋን የምትባል ከአሜሪካ መስመር በሽንብት ላይ ተሞክሮ እየሰራች ነው። ያ ተሞክሮ ደግሞ በልጆች ላይ ሰርቶ ማሳያ እየተገነባ ነው። ልጆች ራሳቸውን የሚቀይሩበት እና ወላጆች ክህሎት የሚያገኙበት ነው እና እኔ ስልጠና ብቻ ሳይሆን ምግብ ነው የተሰጠን። ማለት ትችያለሽ። ዶክተሮች ቀጥታ እየቀረቡ ነበር እንትን የሚሉን። በጣም ምርጥ ስልጠና ነው የተሰጠን። ለምሳሌ እኔ ልጆች እንዳይበላሹብኝ ስለምፈልግ፣ እኔ ብቻ ነበር ዋርኒንግ ነው የሚሰጣቸው እንጂ እነሱን እንዲያወሩ፣ እነሱም እኮ ያቃሉ የሚል አመለካከት አልነበረኝም። አሁን ግን ያገኘሁት አመለካከት አንደኛ ልጆችም ከኛ በላይ እንደሚያውቁ፣ ነገር ግን አውቀው እንደሚደብቁ የተሰጠን ስልጠና በፊልም መልኩም አለ። በአጋዥ መልኩ ነው እየተሰጠን ያለ። ከአንድ ዓመት ጀምሮ መናገር እንደሚችል በጀርባሽ ከማዘል ይልቅ በፊት ማዘል ሕፃናትን ትሪት ማድረግ እንዳለብሽ ከሕፃን ጀምሮ ደግሞ ሕፃናት በድምጽ በብዙ ነገር በመናገር ፍላጎታቸውን በመደሰት የሚገልጹትን ነገር ከልጅነታቸው ከሕፃንነታቸው ጀምሮ በእድሜ ደረጃ ነው የተሰጠ። ሁሉም ልጆች ያካትቱናል እንዲሁም ኬጅ መመረጡ በጣም አሪፍ ነው። የሶስት ልጆች አባት ነኝ ያሉት አቶ ሻረው አቸነፍም ስልጠናውን የተከታተሉ ወላጅ ናቸው። ያገኙትን መረዳት እንዲህ ይገልጹታል። አንደኛ ልጆች ፍቅር ማግኘት አጠቃቀም ግዴታና መብታቸው ላይ ነገ ለጥሩ ነገር እንዲጠቅማቸው ባለ ነገር ላይ ትምህርት ቤታቸው ላይ ደግሞ የሆነ መሰረት ተጀምሯል በተለያዩ ነገሮች ላይ ስለ አትክልት ስለ ኮንበስ፣ ስለ ተለያዩ ነገሮች ሊተልል ያው ቀጥሎ ደግሞ በሳር ጎጆም ደግሞ ሊሰራ ነው። እሱን ባለው ነገር ነው። እዚህ ቤት ያውም ዛሬ ለሁለተኛ ቀናችን ነው የምንሰለጥነው ነገር እና ጥሩ ነገር ተሰጥቶን እኛ ያለውን ነገር ለልጆቻችን ምን እንደምናደርግ ሊሉ ተሰጥቶን። ግን ብዙማ ልጆችን ብዙ ነገር በቃ የሚጠቅመውን ነገር ሳንጠቅማቸው ብዙ ፍቅር ሳንሰጣቸው ብዙ ነገር እንደሚደርስባቸው በተለያየ ሰው ቤት ላሉ ሁሉ ጨምሮ ለትልቆች ማለት መጣም ይጀምሮ ልጆቻችን ደግሞ 12 አመት፣ 13 አመት ጀምሮ ምን ነገር እንደሚያጋጥማቸው ሁላ እንዴት ምን ማድረግ እንዳለ እንዳለብን ሁላ ጥሩ ስልጠና ሰጥተውና አቶ ደሳለ ዋለኝ የኢትዮጵያ የልጆች ትምህርት ፕሮጀክት የባህር ዳር ከተማ አስተባባሪ ናቸው። ወላጆችና ልጆች ሊኖራቸው ስለሚገባ መስተጋብር ባለፈ ህጻናት በተለይ በቅድመ መደበኛ ትምህርት ወቅት የሚውሉበት ስፍራም ለስብና ግንባታው አዎንታዊ ሚና ይጫወታል ብለዋል። ለዚህም ለሙከራ በተመረጡ ትምህርት ቤት ውስጥ ሀገራዊ መልክ የያዙ የህጻናት መዋያ ቤቶችና ቁሳቁሶችን እያሰሩ አግኝቻቸዋለሁ። ክላሶች ላይ መሰረታዊ ነገር መሟላት ያለባቸውን አሟልተን ቢያንስ ከህጻንነት ላይ መስራት የነገውን ትውልድ መቅረጽ ስለሆነ መሰረቱ ወይም ቤዙ ላይ ማሻሻል አስፈላጊ ስለሆነ በሙከራ ደረጃ እየሰራ ነው እ በአሁኑ ሰዓት በተለይ ወደ ውጭ ከሚገኝ ተከላ ውጭ ያለውን ነገር እየሰራ ነው ያለ ነው። አንደኛው የሚታየው ከዚህ አንደኛ ጎጆ ቤት እየሰራ ነው። የሎካል እቃዎች ነገሮች ተጠቅሞ መስራት እንደሚቻልና በዚህ ላይ ደግሞ መማማር እንደሚቻል የምናሳይበት ነው። ወደፊት የተግባ ስራዎች ይኖራሉ። ከዛም ደሞ የምናየው ሸድ አለ። እዛ ሸድ ላይም ወደፊት የጓሮ አትክልት ይኖረናል። እየሰሩ እየሞከሩ የሚማሩበት ነገር ይኖራል። እዛ ወንበሮችና መቀመጫዎች ይኖራሉ። በዛ መሰረት ሕጻናትን እየነካኩ እየሞከሩ እንዲማሩ የሚደረግበት ነገር ከዛም ባለፈ በተለይ መምህራንና ወላጆችን የማብቃት በተለይ ሕጻናትን ስናስተምር ምን ምን ማድረግና ምን መሟላት አለበት የሚለውን ለማሳየትም ስራ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርና እንግዶቿን እናመስግንና ወደ ተከታዩ እንለፍ። እስኪ ደግሞ የአዲስ አበባውን እንከታተል። ስልጠናው ላይ የተካፈሉት እናቶች ለአሜሪካ ድምጽ እንደገለጹት ሳናውቅ የምናደርጋቸው ነገሮችና የምንሰነዝራቸው ንግግሮች በልጆቻችን ቀጣይ ህይወት ላይ አሉታዊ ተጽዕኖ ሊያሳድሩ እንደሚችሉ ተረድተናል ይላሉ። ስልጠናው ለልጆቻችን በቀላሉ የህይወት መስመራቸውን ልናስተካከል እንደምንችልም አሳይቶናል ይላሉ። ጸሐይ ዳምጠው። ወይዘሮ አስረብብ ይባላሉ። በአዲስ አበባ ከተማ ውስጥ ጎሮ እየተባለ በምትጠራው አካባቢ ነዋሪ ናቸው። ወይዘሮ አስረብብ ጉልት ሽጠው ብቻቸውን የሚያሳድጉት አንድ ልጅ አላቸው። በእለት ተዕለት እንቅስቃሴ ውስጥ ህይወት ፊቷን ስታዞርባቸው የብስጭታቸው ማብረጃ ልጃቸው እንደሆነ ይናገራሉ። ወይ አንተ ባትኖር አንድ ዘመድ ጋር ተጠግጄ፣ ወይ አንድ ቦታ ላይ ይዤ ቁጭ ብላለሁ ምናምን የሚል ነገር ነበር። ውስ በምንም ሰዓት ልጅ ይዘሽ ስለማይመች ማለት ነው። እኔ የማረገው ነገር ቢኖር እንኳን ልጅ ያለ የሚል ነገር ስለሚይዘ በሌላ ነገርም ካበሳጨል ልጅ ላይ ነው። እኔ ለራሴ በራሴ ያለው ነገር በቃ ስበሳጭ ልጁን ማማረራለሁ በራሴ ምትንላለ ማለት ነው። ይሁንና የኢትዮጵያ የልጆች ትምህርት የተባለው መንግስት ጥንታዊ ያልሆነ ድርጅት በወላጆችና በልጆች መካከል ሊኖር ስለሚገባ የህይወት መስተጋብር ላይ ስልጠና መስጠት ሲጀምር የእድሉ ተጠቃሚ ሆኗል። ስልጠናውን ከወሰዱ በኋላ ልጃቸውን እንዴት ማሳደግና ስዕብናውን እንዴት መገንባት እንዳለባቸው መማራቸውን ይናገራሉ። ህጻናት እንዴት እንደሚያዝ፣ እኛ አሁን በሌላ ነገር ተበሳይተን ልጆቹ ላይ ያለንን እንዳንወጣ፣ አሁን ሳምንት ዕለትም ሰልጥነናል። አሁን እየሰለጠን ነው። አሁን የሳምንቱ ራሱ በጣም ትምህርት ወስጀበታል። ሆኔ ምንም ቢሆን እንኳን በፍቅር እንዳልፈው ከመምታት በምክር አሁን ብዙ ነገር እየገባኝ ነው፣ እየወሰድኩ ነው ማለት ነው። በጣም ጥሩ ነው። ከተማርኩት ውስጥ ትልቁ ነገር ልጁ ምንም እንደማያውቅ፣ የልጁ ጭንቅላት ደግሞ ደስተኛ ሆኖ ማደግ ብቻ እንዳለበት ያንን ክፉ ነገር እንዳይሰማ አድርጎኛል ማለት ነው። እንዳልናገር እንዳላማረረው ረድቶኛል ነው። በምግብ ደረጃም አሁን ምግብ ቢኖርም ባይኖርም፣ ወይ በቀንም አንዴም በቀን ሁለት ጊዜም ሰዓቱን አንጠብቅም። አሁነኛ የነበረው ማለት ግን ሰዓት ካለፈ በኋላ ለልጅ ቢሰጥም ጥቅም እንደሌለው ጥሩ እንዳልሆነ እንደሚጎዳ ያን ያንም ወስጃለሁ። የኢትዮጵያ የልጆች ትምህርት የተባለው መንግስታዊ ያልሆነ ድርጅት በኢትዮጵያ ተወካይ ወይዘሪት መሳይት ውበት የድርጅቱን ዓላማ እንዴት ትገልጻለች? ድርጅታችን ዋና አላማው ሕጻናት ላይ ፎከስ አድርጎ ነው የሚሰራው እና ሕጻናት ትምህርታቸው ላይ እና እድገታቸው ላይ አጠቃላይ ሁለንተና እድገታቸውን በተመለከተ የሚሰራ ግብረሰናይ ድርጅት ነው። አሁን የጀመርነው መቀመጫውን አሜሪካ ውስጥ ያደረጉ ሰዎች ናቸው የመሰረቱት እና እዚህ ሀገር ውስጥ የምንሰራቸው ስራዎች ውስጥ ትምህርት ቤት ከመገንባት ጀምሮ ስልጠናዎችን መስጠት ሰዎች የልጆችን አስተዳደግ ትምህርታዊ የሆነ ወይም እውቀት የተሞላበት ልጆች አስተዳደግ እንዲኖራቸው ማድረግ የመሳሰሉትን እንሰራለን። በአዲስ አበባ ጎሮ አካባቢ በራይ አጸደይ ህጻናት ትምህርት ቤት ውስጥ ወላጆችን ለማሰልጠን እንደተመረጠች የምትናገረው መሳየት ስለምትሰጠው ስልጠና ይዘት ስታብራራ ህጻናትና ወላጆች ወይም ልጆችና ቤተሰቦች ሊኖራቸው የሚገባው ግንኙነት ምን አይነት መሆን አለበት? ምክንያቱም እኛ ስነሳ ዋና ሀሳባችን ምንድን ነው? በኢትዮጵያ ባህል ውስጥ በጣም ጥሩ የሚባሉ የልጅ አስተዳደግ ነገሮች አሉ ወይም ለልጅ አስተዳደግ አቅሞች ስልጣኖች አሉ። ስልጠና አንስተን ስንል ወላጆችን ምንም እንደማያውቁ አድርገን ወስደን አዲስ እውቀት ለመስጠት ሳይሆን የሚያውቁት ነገር አለ፣ በጣም ጥሩ ትክክለኛ ነገሮች አሉ። በዛ ልክ ደግሞ ማድረግ የሌለብን የተወሰኑ ነገሮች አሉ። ስለዚህ እነሱን ልጆቻቸው እድገት ትኩረት ሰጠው እንዲያሳድጉ እንዲያደርጉ ነው የምንፈልገው እና በመጀመሪያው ዙር ከበር ማድረግ የፈለግ ነው አይዲያ የልጆች እና የወላጆች ጥምረት ወይም የነሱ መስተጋብር ምን መሆን አለበት፣ ልጆች እንዴት ነው ልጆቻቸውን ትሪት ማድረግ ያለባቸው፣ እንዴት ነው የሚፈልጉትን ነገር እንዴት አድርገው ይጠይቋቸው የሚለውን በቻል ነው መጠን የእኛ ስልጠና ለማድረግ የሞከር ነው። በጣም ዝቅ ብለን ዝቅ ብለን ማለት ወላጆች ሊረዱት በሚችሉት ቋንቋ ሳይንሱን ወይ እንደዚህ የእንትና ቲዎሪ እንደዚህ ይላል የእንትና አፕሮች እንደዚህ ነው አይነት የዌስተርኑን ካልቸር ሳይሆን በቻል ነው መጠን ወላጅ የሚያስፈልገው ቲዎሪውን ከምትነግሩ ይልቅ ቤት ሄደህ እንደዚህ አድርግለት ለልጅህ ነው ጥቅሙ ይሄ ነው የሚለውን ብታስረጁ ነው የሚሻለው። ስለዚህ ኦዲየንሳችን ወላጅ እስከሆነ ድረስ ቤት ውስጥ በጣም ትንሽ የሆኑ ወተው በገንዘብ ይሁን ቤት ውስጥ ባሉ ነገሮች፣ በትንንሽ ነገሮች እንዴት አድርገው ልጆቻቸውን ወደ ተሻለ የእድገት ደረጃ ሁለንታ እድገታቸውን ወደ ማዳበር ቤት አድርገው ይሄዳሉ የሚለውን ነው ስልጠና እየሰጠን ያለ ነው። አሁን የኢትዮጵያ የልጆች ትምህርት የተባለው መንግስታዊ ያልሆነው ድርጅት በኢትዮጵያ ውስጥ ለምን ያህል ጊዜ ለወላጆች ስልጠና እንደሰጠና የት የት እየሰጠ እንደሚገኝ ወይዘሪት መሳየት አብራርታለች። በቀን ሶስት ሰዓት በሳምንት አንድ ቀን አድርጎ ስልጠናውን የአሁኑ ስልጠናችን አንድ ወር ነው። ሀዋሳ ላይ ሐዋሳ ዩኒቨርሲቲ ሆስት ያደርጋል ወይም ሐዋሳ ዩኒቨርሲቲ የሚሰጠው አለ። ደብረታቦር ዩኒቨርሲቲ አለ። ከዛ ባህርዳር ዩኒቨርሲቲ አለ። ጎንደር ዩኒቨርሲቲ አለ። እዚህ ደግሞ ኮተቤ ሜትሮፖሊታን ዩኒቨርሲቲ አለን። ከዛ ደግሞ ዜሮ አንድ ዜሮ ሁለት የሚባል ሾቬል አካባቢ የሚገኝ ደግሞ ሌላም ትምህርት ቤት አለ። እነዚህ ላይ ነው በአሁኑ እየሰራ ሰባት ማለት ነው። ሶስቱ አዲስ አበባ፣ አራቱ ደግሞ ከአዲስ አበባ ውጭ ማለት ነው። እስካሁን ይህ ድርጅት በመጀመሪያ ዙር ለ አንድ መቶ ሰባት ወላጆች ስልጠና ሰጥተዋል። በቀጣይ ይህ ግብረሰናይ ድርጅት አሁን በተወሰኑ አካባቢዎች የጀመረውን ስለ ልጆች የወላጆች ስልጠና በመላው ሀገሪቱ ለማዳረስ እቅድ እንዳለው ወይዘሪት መሳየት ጠቅሟል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ያጠናቀረችውን ነበር የተከታተል ነው። ፀሐይን እናመሰግናለን። የእድሜያቸውን አብላጫ ጊዜ ባሳለፉበት የቋንቋዎች ታሪካዊ አመጣጥና እድገት ጥናት ጥንታዊ ዕብራይስጥና አርብኛ፣ አረብኛ አማርኛና ግዕዝን ጨምሮ በተለያዩ ስምንት ቋንቋዎች ላይ ለበርካታ ዓመታት ምርምር አካሂደዋል። መጽሐፍና ጥናታዊ ጽሑፎችንም አሳትመዋል። በኢትዮጵያ አያሌ ዓመታት ካስቆጠረው የክርስትና እምነት ማለዳ አንስቶ የነበሩ ሰነዶችና የግዕዝ ጥንታዊ መዛግብትም መርምረው በወጉ እንዲደራጁ አድርገዋል። አሁን በቀደመው ፕሮግራማችን ቀጠሮ የሰጠንበት የውቁና ያንጋፋው የኢትዮጵያ ቋንቋዎች የስነ ጽሁፍና የስነ መለኮት ጉዳዮች አዋቂውን የፕሮፌሰር ጌታቸው ኃይሌን ህይወትና ስራ የምንዘከርበት ቅንብር ነው። ተከታዩ ሶስት እንግዶች ጋብዘናል። ዶክተር ፈቃድ አዘዘ በአዲስ አበባ ዩኒቨርሲቲ የአማርኛ የፎክሎርና የስነ ጽሁፍ ተባባሪ ፕሮፌሰር በመሆን ለረዥም ዓመታት ያገለገሉ ገጣሚና ራዙ ናቸው። በአሁኑ ሰዓት በጡረታ ላይ ይገኛሉ። ዶክተር መርሻ አለህኝ በአዲስ አበባ ዩኒቨርሲቲ የጥንታውያት መዛግብትና የቋንቋዎች ጥናት ትምህርት ክፍል የግዕዝ ተባባሪ ፕሮፌሰር፣ እንዲሁም አቶ ነቢያት አክሊሉ ደምሴ በህክምና መድን ተቋማት በዳይሬክተርነት በማገልገል ላይ ይገኛል። you በቅድሚያ ሁላችሁንም ለጊዜያቸው አመሰግናለሁ። የሶስት ትውልድ ውክልና የያዘ ነው እንግድነታችሁ። ዶክተር ፈቃደ እርሶ ብጀምር እርሶ የፕሮፌሰር ጌታቸው ተማሪ እንደመሆኑ በቅርበት የሚያውቋቸውን ጉዳዮች ያጋሩናል። ዶክተር መርሻ እርሶም የዶክተር ፈቃደ ተማሪ ነዋል የኋለኛውን ትውልድ የሚወክለው አቶ ነቢያት በዚህ በዩናይት ስቴትስ ተወልዶ ያደገ፣ ለፕሮፌሰር ጌታቸው በቤተሰብም ቅርበት ያለው ኢትዮጵያ ቋንቋዎችና ባህል ካለው የተለየ ፍላጎት ከፕሮፌሰር ጌታቸው ጋር በቅርበት የሚያደርጋቸውን ጉዳዮች የመመልከት እድል ነበረኝ እና ሶስታችሁም ይዛችኋቸው የምትመጧቸው የተለያዩ ቁም ነገሮች ለአድማጮች እናጋራለን። ዶክተር ምርሻ በቅርቡ ለፕሮፌሰር ጌታቸው መታሰቢያ የጻፉትን ጽሁፍ የመመልከት እድል አግኝቻለሁ። ፕሮፌሰር ጌታቸው ኃይሌ ሀራሴ መጻሕፍት ይላል። እስኪ ፕሮፌሰር ጌታቸው ሰውየውን በማየት እንጀምር። እንደየ ገጠመኞቻችሁ ፕሮፌሰር ጌታቸው ኃይሌ ለእርስዎ ማን ናቸው? ዶክተር ምርሻ ገርስልኝ፣ አሉላ፣ ማስፈቃደ፣ መምሬ፣ እንደዚሁም ነቢያት እንደምንደዋላችሁ አመሰግናለሁ። በእውነት ይህ ክብር ነው፣ ትልቅ ክብር ነው። ስለ ፕሮፌሰር ጌታቸው አሁን አንተም እንደገለጽከው በእውቀት አያቴ ከሚሆኑት ጋር የጋሽ ፈቃደ መምህር ናቸው። የጋሽ ፈቃደ ደግሞ የኔ መምህር ነው። ስለዚህ ስለ እሳቸው መናገር በእውነት ሁልጊዜ ደስ ይለኛል። አሁን ብቻ አይደለም በፊትም፣ ፕሮፌሰር ጌታቸውን በአካል በተደጋጋሚ የማግኘት እድል አጋጥሞኛል። እሳቸው ወዳሉበት ኮሌጅ ቪል ወዳለው የኢትዮጵያ መጽሐፍት ባሉበት ቦታ ብዙ ጊዜ ተመላልሻለሁኝ ነገር ግን መጀመሪያ ያገኘኋቸው በአስራ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት በኢትዮጵያ አቆጣጠር ሃምቡርግ ከተማ በተደረገ አስራ አምስተኛው አለም አቀፍ የኢትዮጵያ ጥናት ጉባኤ ላይ ነው ከዛ በፊት በጽሁፋቸው ነጋሽ ፈቃደ ሲያስተምሩን በስም አውቃቸዋለሁ ነገር ግን እዛ እንደምንገናኝ ሳስብ በጣም በጉጉት ነው የሄድኩት አገኘኋቸው በእውነት ቀድመን እንደዚሁ እንለዋወጥ ስለነበረ በርቀት መልእክት ብዙ ጊዜ አልወሰደብኝም። ትልቁ ጸጋቸው ፕሮፌሰር ጌታቸው ልጅ፣ አዋቂ፣ ጓደኛ ሳይሉ ሁሉንም የማቅረብ ትልቅ ጸጋ ያላቸው ሊቅ ነበሩ። ስለዚህ በዚያው ተገናኝተን በእውነት በመጀመሪያ ጊዜ ቢሆንም ብዙ ትምህርት ሰጥተውኛል። በወቅቱ አዘጋጀው የነበረም አንድ መጽሔት ነበረ። ለሱም ቃለምልልስ አድርገን አጠር ያለ ቃለምልልስ እሱንም ሰንቄ ነበር የተመለስኩት እንግዲህ ከዚያ ጊዜ ጀምሮ የበለጠ በሁለተኛ ዲግሪ ጥናቴም ወደ ግዝ አካባቢ ስለሆነ እኔ ብዙ ጥናቶቼ ግንኙነት እናደርግ ነበረ በአካልም በመልዕክት ልውውጥ እንበርዳት ማለት ነው። እና በዚህ ሁሉ ጊዜ እንግዲህ ብዙ ዘመን የሆነ ከዘጠና ስድስት ዓመተ ምሕረት ጀምሮ የማይለወጥ ጠባይ ያላቸው ሊቅ በእውነት ሊቅነት እውቀት ብቻ አይደለም፣ ታናናሾችን ማስተማር ተናናሾችን ማብቃት ነው። በእውነት በእሳቸው መንገድ እንድንሄድ እኔን እና ጓደኞችን ብዙ ረድተውናል ማለት እንችላለሁም። በእውቀታቸው ብቻ አይደለም፣ በትህትናቸው፣ በተባባሪነታቸው፣ በርራያቸው በእውነት በመንፈሳዊ ሕይወትም ሙከራ የምናደርግ ሰዎች በመንፈሳዊ ሕይወታቸውም በእውነት አራያችን የሚሆኑ ቅ ናቸው። በእውቀታቸው የማይናወዝ እና ዋጅ ጠባይ ያላቸው ከፍታቸው አልፎ የተለያዩ እውቀቶች እንድናገኝ የሚያበረታቱን አባታችን ነበሩ። በስራቸው ከስነ ልሳን ጀምሮ የሚያርፉበት ጊዜ ድረስ ብዙውን ጥናት ያደረጉት ነገር መጽሐፍት ላይ ነው። የጥንታዊት መዛግብት ጥናት እንለዋለን ፊሎሎጂ። በሱ በርከት ያሉ ስራዎችን አድርገዋል። ስለዚህ ወደ እሱ እንገባለን። ነገር ግን በአጠቃላይ በጠባያቸው በጥበናቸው፣ ትሁት ተባባሪ፣ በጣም ርራ ያላቸው መንፈሳዊ እና ሀገራቸውና ህዝባቸውን የሚወዱ እውቀትን የሚያከብሩ አባት ነበሩ ማለት ይችላለሁ። መልካም ዶክተር ፈቃደ የእርስዎ ዕውቅና ደግሞ ከዶክተር መርሻም ወደ ኋላ ብዙ ዓመታት ይሄዳል። በተማሪነት ዘመኖ ጀምሮ የሚያውቋቸውም ለእርሶስ፣ ፕሮፌሰር ጌታቸው ማን ናቸው? ማን ነበሩ? እሺ፣ አመሰግናለሁ። አሉላ መርሻና እንደምናየ፣ ደህና ነው። ነቢያትም እንደምናየ ብዬ በሰላምታ ጀምር እና እኔ እንግዲህ አሁን በወጣትነቴ ኢትዮጵያ ቋንቋዎች ሆኔ ከስልሳ አምስት በፊት በኢትዮጵያ አቆጣጠር ከአስራ ዘጠኝ ስልሳ አምስት በፊት ከሁለተኛ አመት እስከ አራተኛ አመት ትማር ማለት ነው። እሱ አንድ ፌዝ ይሆንና ስልሳ አምስት ላይ ደግሞ በጣም የሚገርመኝ ነው ያደረጉት ነገር አለ። በስልሳ አምስቱ ሊጀምርና ጊዜ ካለ እነዛኞቹ ሌሎቹንም አንጋፋ መምህራን የሚጨምሩ የጋራ ስለሆኑ ጊዜ ካለ በኋላ እመጣባቸዋለሁ። የስልሳ አምስቱ ግን እኔና ደበበ ሰይፉ የተመረቅንበት አመተ ምህረት ነው ስልሳ አምስት እንደተመረቅን ለመጀመሪያ ጊዜ በክፍለ ትምህርቱ ሁለት ምሩቅ ረዳት አሁን ዛሬ ረዳት ምሩቅ ሲሉ ይገርመኛል ረዳት ምሩቅ የሚባል ነገር አለ ምሩቅ የሆንና እንደ ረዳት ይሰለፋል ምሩቅ ረዳት ሆነን ተቀጠርን ሁለታችን ከዛ የመጀመሪያውን ስብሰባ ዛሬ ተገኙ ተብለን እኛም መልእክቷ ደረሰችን በወረቀት ነች እና ተሰለፍን፣ ተገኘን። ስብሰባው እሳቸው ቢሮ ነበረ ዶክተር ጌታቸው ቢሮ ያኔ ዶክተር ነው። ዶክተር ጌታቸው ቢሮ ነበረ ስብሰባው። ከወንበሩ እሳቸው ነበሩ። በኋላ ተጀመረ እና በሙሉ ውይይቱ ከግማሽ ሰዓት ላይ ነው። ምርምር ያስፈልጋል፣ ምርምር መስራት ያስፈልጋል፣ ምርምር ምርምር ነው የሚለው። እንዴ ይሄ ነገር እንዴት ነው? ለእኛ ነው ስብሰባ የተጠራው? ለእኔና ለደበበ ማለት ጀመርኩ ያስቡዛቸው ጠይቃለሁ ብዬ እጀ እሺ፣ ፈቃድ እንዴ፣ ለመሆኑ ምርምር ምርምር ምርምር ነው እስካሁን ድረስ ሰላሳ ደቂቃው በሙሉ ስብሰባው ለእኛ ነው። እንደ ጉባኤ የተሰራው ነው ወይስ ዲፓርትመንት ሁል ጊዜ ለምርምር ትኩረት የሚሰጥ ነው? እንደዛ ነው እንዳይባል ደግሞ በእርሶ ስም ይሄን ይሄን ይሄን ስራ ብቻ ነው ገና ያገኘ ነው፣ በዶክተር አብርሃም ስም ይሄን ይሄን ያገኘ ነው፣ በገሌ ስም ይሄን ይሄን ያገኘ ነው እና ምን ይሄን ያህል ብዙ እንትን እና ስፋት ያለው ነገር ተሰርቶ ነው ዛሬ እንደዚህ ስለምርምር ምርምር የሚወራው። እና ምናምን ስል ስማቸውን አጠራማውን ስለሌሉ ከመምራኑ መካከል አንደኛው ምን ይላል ይሄ ሲሉ ዝምበል ብሎ ስሙን ጠሩና፣ ፈቃደ እኛን እንዳትሆኑ ነው አሉ ማልቀስ ቋንቋና ያኔ አሁን መታገኝ እንዲህ አይነት ቀጥተኝነት እኛን እንዳትሆኑ ነው ልክ ነው። እኛን እንዳትሆኑ ነው። ስለዚህ እናንተ ወደ ምርምር ላይ የምታተኩሩ ገና ስትመጡ በዚህ ተቀብልናችሁ አሉ። ይሄ ብዙ ጊዜ የሚባል አይደለም። በቀጥታ በፊትለፊት የራስህን ጓደኛ ራሱ ትልቅ ሰው ነው ስሙን ብጠራው ትልቅ ሰው በኢትዮጵያ ቋንቋዎችና ስነ ጽሁፍና ኢቭን በፖለቲካ ታሪክ ውስጥ አስተዋጽኦ የነበረው ትልቅ ሰው ነው። እሱን እንደዛ ደፍረው ብሎ እኛን እንዳትሆን ነው ብሎ ራስን መገሰት በስልሳ አምስት ዓመተ ምህረት አይታሰብም፣ አይታሰብም። ከዛ በኋላ ብዙ ጊዜ ታሪክ ክፍል ካሉ ጓደኞች ጋር ይህንን ሳነሳባቸው ረስ ነ እኛ ጋር አይታሰብም የሚሉ ነበረ ወዳጆች፣ እና እውነት ነው። አይታሰብም። ቀጥተኛ ሰው ነው። እኔንም በቃ ወጣትነቴም ቀጥተኛ የነበረ ይመስለኛል። ብቻ ይሄኛው አባሰው የኔም ቀጥተኝነት ካዳበሩልኝ ስብሰባዎች ይቺ አንድ አረፍተ ነገር ነችና እስከ ዛሬ አብራኛለች። ለሐቁ ለእውነቱ፣ የመቆም በሌሎችም መጽሐፍቱ ብቻ ሳይሆን ጋሴታቸው በእውነት ቀጥ ያለ ሰው ነው። ደግሞ የራሱን ላጫውታችሁ ብሎ ደግሞ ስለ ራሱ ሕይወት የጻፈውን ያነበረ ሰው ብዙ ነገር እዛ ይመለከታል። መልካም ዶክተር ፈቃደ ዋናውን አይነተኛ ጠባያቸውን ቀጥተኝነታቸውን የሚያሳዩ ሁኔታዎችን አምጥተዋል። ሁላችሁም የየግል ገጠመኞቻችሁን እንዲሁ ታጋሩን አላችሁ። አቶ ነቢያት ወደ አንተ ነው የምመጣው። ወጣት ነህ። ወዲሁም አንተ በውይይት ውስጥ የምታነሳቸውን ነጥቦች ቅርብ እንዲያደርግ በዚህ ሰዓት ለሚከታተሉን ወጣቶች ነቢያት ያንተ እውቅና ቤተሰባዊም ጭምር ነው። በመግቢያ እንዳስተዋወቅኩት የኢትዮጵያን ባህል፣ ቋንቋዎች ለመማር በምታደርጋቸው ጥረቶች ውስጥ የፕሮፌሰር ጌታቸው ድርሻ የላቀ መሆኑን በቅርቡም ባቀረብከው ግግር ላይ ለመከታተል ችያለሁ። እስኪ ንገረን አንተስ ፕሮፌሰር ጌታቸውን እንዴት ነው የምትገልጻቸው? ለአንተ ፕሮፌሰር ጌታቸው ምን አይነት ሰው ናቸው? እሺ አመሰግናለሁ፣ ለተሰጠኝ እድር አንተ ነው የምለው ጋሽ ጌታቸውን ከልጅነት የጀምረው ነው የማውቀው እና መጀመሪያ ስተዋወቀው እንደም አንተ የሚለውን አማርኛ ነበር የተጠቀምኩት እና እንደ የዘመድ አምት የለም ብሎ ወዲያው ቅርበት እንዲሰማኝ እያደረገ ሰው ነው። ቅድም እንዳልከው ያው ቤተሰብ ነን እና እኔ እዚያም አሜሪካን ሀገርነት ሆልጅ ያደግኩት ነገር ግን በጣም ከፍተኛ የሆነ የአገር ፍቅርና ኢትዮጵያዊነት ስሜት አለኝ። እና እንደዚ አይነት ስሜት እንዲያድርብኝ ካደረጉት ሰዎች ውስጥ አንዱ ጋሽ ጌታቸው ኃይሌ ነው። ታውሳለው በልጅነት ዚ ውሃየው ሰሜን ምስራቅ ውሃ የሚባል አሶሲሽን ነበር፣ አባቴ በሊቀመንበርነት ይመራው ነበር እና በአጋጣሚ ጋሽ ጌታቸውን ጋብዘውት መጥቶ ንግግር አድርጎ ነበር እና ቁጭ ብለን አባቴ ሲያስተዋውቀ ከአራት ሺህ በላይ መጽሐፎች አንብቦ እንደነበረ ሲናገር በጣም ነው የደነቀኝ። ያኔ በጣም ልጅ ነኝ እንዳ በጣም ገረመኝ። ከዛም በኋላ አማርኛም ማንበብና መጻፍ ከቻልኩ በኋላ አንዳንድ የጻፋቸውን ነገሮች እየተመለከትኩኝ ስለሱ በይበልጥ ለማወቅም ችዬ ነበረ። ካደግኩኝም በኋላ እየተገናኘን ብዙ ነገር ጋሽ ጌታቸው ለመማር ችያለሁ። የሰው ልጅ ቆርጦ ከተነሳ ማንኛውንም ነገር በድል አድራጊነት መወጣት እንደሚችል፣ ለአንድ ሰው ላመነበት ነገር በጽናት መቆም እንደሚጠበቅበት፣ እጅ አለመስጠትን፣ ብርታትን፣ ጽናትን ብዙ ነገር ከጋሽ ጌታቸው እንማራለን እና በቤተሰብም አካባቢ በጣም ትሑት፣ በጣም ሁሉን የሚያከብር ነው። ከልሂቅ እስከ ደቂቅ የሚታበይ ሰው አይደለም። ይህን ያህል እውቀት አለኝ ብሎ የሚኮራም አይደለም። ድልም ይሰጣል ከሌሎችም ለመማር ለመስማት እና አዋቂነቱን ይበልጥ የተረዳሁት በተግባሩ ነው። በእርግጥ ከእውቀቱም ያካፍላል ሆኖም ግን ደግሞ ከሌሎችም ይማራል እና አንዳንድ መጽሐፎች በላይ ሳለብ እንድተረዳሁት በጣም አዋቂ የሆነ ሰው አዋቂ የሆነ ሰው አለማወቁን ያምናል። ሁልጊዜ በትምህርት ዓለም ውስጥ ያለ ሰው አዳዲስ ግኝቶችን አዳዲስ ነገር ለመማር ጥረት የሚያደርግ ነው አዋቂ ሰው ማለት እና ኦፍኮርስ ጋሽጌታ ይችል ሮሴ ታሪክ ውስጥ ማንበብና መጻፍ የሚችል ማንኛውም ሰው ጋሽ ጌታቸውን ያውቃል ብዬ ብናገር ማጋነን የሚሆን አይመስለኝም። ከፍተኛ አስተዋጽኦ አበርክቷል። ፊደል ሰራዊት በዘመቻ ውስጥ ኮሚቴውን በሊቀመንበርነት በመምራት መሀይምነት ከኢትዮጵያ እንዲጠፋ ከፍተኛ አስተዋጽኦ ያበረከተ ነው። የኢትዮጵያን ጥንታዊ ታሪክ እና ባህል እንዳይጠፋ የተለያዩ ማለት ክብቶችን ዲጂታይዝ በማድረግ በጥበብና በእውቀቱ እያኖረ ነው እና ጋሽ ጌታቸው በጣም በቤተሰብ የምንወደው ሰው ነው ከዛም ባሻገር ደግሞ እንደ ታዋቂ ሰው ደግሞ የምናከብረው የምንወደው ቦታችን ነበር። ከዚህ ዓለም በሞት በመለየቱ በጣም አዝነናል። ነገር ግን ደግሞ በስራዎቹ በጥበቡ ደግሞ ታሪኩ ምስሉም ከመቃብር በላይ ውላዝ የሚል አመለካከት ያለን ሁላችንም እና ጋሽ ፊታቸው አልሞተም ዘላለም ህያው ነው የሚል መልካም፣ ዶክተር ምርሻ ወደ እርሶ ነው መጣው። የፕሮፌሰር ጌታቸውን ስብእና የፕሮፌሰር ጌታቸውን ማንነት የሚያጎሉ የሚያሳዩ ገጠመኞች ጭምር። እስኪ ወደ ሙያቸው ዘለቅ እንበል። ፕሮፌሰር ጌታቸው በተካኑባቸው በርካታ የእውቀት ዘርፎች ወይም የእውቀት መስኮች፣ የጥንታውያት መዛግብት ጥናት፣ ጥንታዊ ቋንቋዎች ጥናትና ስነ ጽሁፍ ስነመለኮት እና ሌሎች በርካታ ስራዎቻቸው ታትመው ሰዎች መመራመር፣ መረዳት የሚችሏቸውን ነገሮች ትተውልን አልፈዋል። ነቢያት እንዳለው ታዲያ ፕሮፌሰር ጌታቸው በስራዎቻቸው ትተውልን ባለፉት ታላቅ ፍሬ አልሞቱም እንዳለው፣ ዶክተር መርሻ እርሶ በቅርቡ የእርሳቸውን ዜና እረፍት ተከትሎ በጻፉት ፕሮፌሰር ጌታቸው ኃይሌ ሀራሴ መጻሕፍት በሚል ባቀረቡት ጽሁፍ ላይ የፕሮፌሰር ጌታቸው የምርምር ጉዞ ረጅም ነው። ዝማኔውም ከእርሳቸው እረፍት ጋር የሚገታ አይመስልም። አረፉ ብለን ይህንን መታሰቢያ እያደረግንላቸው ባለንበት በአሁኑ ሰዓት እንኳን በርከት ያሉ የምርምር ስራዎቻቸው ሊታተሙ በማተቢያ ቤቶችና በአሳታሚዎች እጅ ላይ ይገኛሉ። በመሆኑም ለቁጥር የሚታክተውን የኒህን ሊቅ አካዳሚያዊ ስራ እንዲህ ባለ አጭር ንግግር ቀንብቦ ማስቀመጥ አይቻልም ሲሉ ገና እጃችን የሌሉትን ስራዎቻቸውን ጨምረው ይገልጻሉ። እስኪ እንደ ባለሙያም በሙያም የሚጋሯቸው ግዕዝንም ጨምሮ የጥንታውያት መዛግብት ጥናታቸውንም ጨምሮ ቅድም ጠቀስ ጠቀስ ያደርጓቸውን ጨምሮ እስኪ ስራቸውን ደግሞ በዚህ ሰዓት ለመጀመሪያ ጊዜ ለሚከታተል ጭምር ያስተዋውቁ ዶክተር መርሻ። አመሰግናለሁ አሉላ። እውነት ነው ፕሮፌሰር ጌታቸው በእውነት በዚህ ሀገራችን በዓለም ደረጃ በምትታወቅበት የግዕዝ ስነ ጽሁፍ በግር ህሊናቸው ያልደረሱበት እንደዚሁም በአእምሮ ክንፋቸው ያልበረሩበት ያልበረበሩት ጥበብና ያልሞከሩት ፍልስፍና ያልከፈቱት የእውቀት ጎዳና የለም ማለት እችላለሁኝ። እንደምናገው የግዕዝ ስነ ጽሁፍ ሰፊ እውቀት፣ ፍልስፍና፣ ታሪክ ይዞ ያለ ሀገራችን በቀደሙት ሊቃውንት ተመርቶ ያለ አዝመራ ነው። ገና ያልበላ ነው። ብዙ ያላወቅ ነው። ነገር ግን እንደ ፕሮፌሰር ጌታቸው አይነት ሊቃውንት ደግሞ በእውነት ሌላ የሚመሳሰላቸው በሳቸው የሚተካከል ሰው አለ ብዬ አላስብም። በርቀትም ቢሆን ይህንን እውቀት ይህንን ሀብት እንድናይ አድርገውናል ማለት እችላለሁኝ። እሳቸው በስራዎቻቸውም እንደሚገለጸው የተሰማሩበት የእውቀት ዘርፍ ጥንታዋት መዛግብት ጥናት ይባላል በላቲኑ ፊሎሎጂ የሚባል ነው ፊሎሎጂ። በየትኛውም ተሌዳ ተጽፎ የተገኘን ጥንታዊ ጽሁፍ የሚያጠና ሳይንስ ነው። በየትኛውም ማለት በግድግዳም ሊሆን ይችላል፣ በእንጨት ሊሆን ይችላል፣ በብረት ሊሆን ይችላል፣ በጨርቅ ሊሆን ይችላል። ጽሁፍ ሆኖ ጥንታዊ እስከሆነ ድረስ ፊሎሎጂ ያጠናዋል። አላማውም፣ የዲስፕሊኑ አላማ በያ የተጻፈ ነገር መልዕክቱ ምንድን ነው ብሎ መርምሮ ማውጣት ነው፣ ፈልቅቆ ማውጣት ነው። እንግዲህ በሀገራችንም እንደሚታወቀው በሌላም በሌሎች የስነ ጽሁፍ ሀብት ባላቸው ሀገሮች እንደሚታወቀው ጽሁፍ ሕይወት አለው ልደት አለው። ከዚያ ይወልዳል ይዋለዳል ይዋለዳል ይዋለዳል። መጀመሪያ የተወለደው መጽሐፍ ኦሪጂናል የምንለው የመጀመሪያው ጽሁፍ ብዙ ጊዜ በጦርነት ወይም በሌላ መንገድ ሊጠፋ ይችላል። ያንን ካሉት ቅጂዎች የመጀመሪያው መፈለግም አላማው ነው። ጥንቱን ማወቅ ማለት ነው፣ የፊሎሎጂ ዓላማ ነው። ሌላው ውበቱንም እንደዚሁ ማጥናት ነው። ፊሎሎጂ ይሄ ዓላማው ሆኖ አእማድ አሉት። ፊሎሎጂ የመጀመሪያው መዘርዘር ወይንም መቁጠር ማለት ነው። መዘርዘር ወይንም መቁጠር የኢኑሜሬሽን የሚባለው ፣ ሁለተኛው መግለጽ ወይንም ዲስክሪፕሽን የሚባል ነው። ሶስተኛው መቅዳት ወይም መገልበጥ የሚባል ነው። የመጨረሻው ማጥናት ነው። እንግዲህ በነኚህ አራት አእማድ ፕሮፌሰር ጌታቸው ኃይሌ ያላበረከቱበት አቅጣጫ የለም። በመዘርዝር ብናይ ብዙ ጊዜ የሚጠቀሱበት በዛ ሀገር ቀደም ባለው ጊዜ ነጋሽ ፈቃደ እንዳሉት ገና ወጣት ተመራማሪዎች ሆነው በቤተ ክህነቱና በተወሰነ ደረጃ በቤተ መንግስቱም ከኮሌጅ ቪል ማለት ከቅዱስ ዮሐንስ ዩኒቨርሲቲ ጋር ሚኒሶታ ከሚገኘው ትብብር የገዳማቱ ያሉ መጽሐፍ ተቀድተው ወደዚያ ሄደው ነበረ። ቅጃቸው ማለት ነው ማይክሮፊል ፕሮፌሰር ጌታቸው የቻሉትን ያህል አስተዋውቀውን ያለፉት፣ ግን አሁንም እዛው ተቀምጠው የሚገኙ ብዙ መዛግብት አሉ። እነሱን ከአምስት ሺህ ያላነሱትን ዘርዝረዋል በካታሎጋቸው ማለት ነው። እና ሰባት የሚሆኑ ትልልቅ መድብሎች አውጥተዋል። ስለዚህ በመዘርዝሩ ብናያቸው ፕሮፌሰር ጌታቸው ኢትዮጵያዊ ሆኖ የግዕዝን መጻሕፍት ዘርዝሮ ገልጾ ወይም ዲስክራይብ አድርጎ እያስተዋወቀ ሌላ ሰው የለም። በተወሰነ ደረጃ ከፈረንጆች ጋር በመተባበር የተወሰኑ ስራዎች ሰርተናል። ነገር ግን ፕሮፌሰር ጌታቸው ራሳቸውን ችለው ሁሉም ሰው ሁላችንም የምንማርባቸው ስለ መጽሐፍቱ የምናውቅባቸው ካታሎግ ስሙን ይሰጣል፣ ይዘቱ ምን እንደሆነ ያብራራል፣ ይገልጻል። በውስጥ ያሉ ልዩ ልዩ እና ለጥናት የሚመቹ ነገሮችንም ይሄ ጉዳይ እዚህ መጽሐፍ ላይ አለ ብሎ ለተመራማሪዎች ያስተዋውቃል። ካታሎግ ዓላማው ይሄ ነው። ስለዚህ በዚህ ረገድ ፕሮፌሰር ጌታቸው በእውነት ሁላችንንም የሳበ መንገድ ያሳየ ጥናት ሰርተዋል ማለት ነው። ካታሎ እሱ ብቻ አይደለም። ብዙ መጽሐፍትን ሲያነቡ ሲያገላብጡ ይሄ ለትውልድ ይጠቅማል፣ ለሀገር ታሪክ ይጠቅማል፣ ለሌሎች ተመራማሪዎች ይጠቅማል ያሏቸውን በልዩ በመጽሐፍትም ባጫጭር ጽሁፎችም ጥናታዊ ጽሁፎችን አሳትመውልናል። በዚህ ቅድም በጠቀስከው ጽሁፌ እንደገለጽኩት ሁለት ምንጮች አሉን የእሳቸውን ጥናት አስመልክቶ። አንደኛው የእሳቸው መጽሐፍ ነው። መጽሐፋቸው አንድ አፍታላውጋቸው የተባለው ከገጽ ሁለት መቶ አርባ ሶስት እስከ ሁለት መቶ አርባ ስድስት የራሳቸውን እንደው ቀንብበው በጣም ጥቂት አድርገው እነዚህን ሰርቻለሁ ብለው በትትናቸው አስተዋውቀውናል። ነገር ግን ሌላ መምህራችን ደግሞ ጣሊያናዊ አሌሳንድሮ ባውዚ የሚባል ፕሮፌሰር ከሌላ ሰው ጋር ሆኖ ለሳቸው ዝክር የተዘጋጀ ቴስት ሽርፍት አለ መድብል አለ እሱ ላይ ጽሁፎቻቸውን ብቻ ጥናቶቻቸውን ብቻ ሰሌክትድ ብሎ የተመረጡ ብሎ ከመቶ ስልሳ ያላነሱ ስራዎቻቸውን ዘርዝሮ አስቀምጠዋል። ያ አሁን እሳቸው ካረፉ በኋላ ከፕሮፌሰሩ ጋር ባለን ግንኙነት በቂ አይደለም። በተለይ እዚህ ሀገር እያሉ ጋሽ ፈቃደንም ሲያስተምሩ አብረዋቸውም ሲያስተምሩ ብዙ የጻፏቸው ጽሑፎች አሉ። በመጽሐፋቸው እንደተገለጸው አንድ አፍታ ላወጋችን ላይ ዲያሎግ የተሰኘውን ከኔ በላይ ጋሽ ፈቃደ ያውቀዋል። የመሰረቱ ውይይት የሚደረግባቸው ጥናታዊ ነገሮች የሚቀርብበት ዲያሎግ የሚል ጆርናል እዛው ግቢ ውስጥ ጋሽ ፈቃድ የበለጠ ሊያብራራ ይችላል። እሱም መስርታ እዛ ላይ ይጻፏቸዋሉ። በወቅቱ በሚታተሙ ጆርና ምንድነው ጋዜጦች እንደ ኢትዮጵያን ሄራልድ፣ አዲስ ዘመን ያሉት ጥናቶቻቸው ገና ተሰብስበው መካተትና እኔ እርግጠኛ ነኝ ከአምስት መቶ እስከ ስድስት መቶ የሚሆኑ ጥናቶች አሏቸው ፕሮፌሰር ጌታቸው፣ ስለዚህ ባንስክራይብ በማድረግ አናላይዝ አድርጎ ተንትኖ ለትውልድ በማቅረብ ረገድም ሰፋ ያለ ስራ ሰርተዋል። የእውቁንና የአንጋፋውን የኢትዮጵያ ቋንቋዎች ስነ ጽሑፍና ስነ መለኮት ጉዳዮች አዋቂ የፕሮፌሰር ጌታቸው ኃይሌን ህይወትና ስራ የምንዘከርበት ቅንብር አልተቋጨም። ቀሪውን ጨምሮ ሙሉን በዌብ እና በማህበራዊ ትስስር ገጾቻችን ላይ እናኖራለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። አዲስ አበባ መስኮት ተከፍቷል። ምክሲያቴሉ ለምሽቱ ያሰናዳውን ይዞ ቀርቧል። አድማጮች እንዴት ሰነበታችሁ? ከስድስተኛው ዙር ምርጫ በኋላ ስለ ምርጫ ማግስት ወጎች እንጨዋወታለን ብዬ ነበርና ዛሬ ያንን ልጀምር። ደርግ ከስልጣን ከመውረዱ በፊት ለአዲስ አበባ ማዘጋጃ ቤት ምክር ቤት አባላት የከንቲባ ምርጫን በተመለከተ አንድ እድል ሰጥቷቸው ነበር። የምክር ቤቱ አባላት ተሰብስበው ከንቲባ ሊሆን የሚችል አንድ ሰው ለመምረጥ ሶስት ሰዎችን እንዲጠቁሙ እነዚያን የጠቆሟቸውን ሶስት ሰዎች ወደ ደርግ ጽሕፈት ቤት እንዲልኩ ደርግ ከዛ ውስጥ መርጦ አንዱን ከንቲባ እንዲያደርግ ነበረ። አባላቱ ተሰብስበው ግራ ቀኝ ተወያይተው ተነጋግረው ተመካክረው ሶስቱን ሰዎች መረጡ። እዚህ ላይ ቢያቆሙ ጥሩ ነበር። እንደገና ከሶስቱ ሰዎች መካከል ደግሞ ከንቲባ ሊሆን ይችላል ብለው ያሰቡትን አንዱን ከንቲባ ብለው ሰይመው ማታ ዜናው በኢትዮጵያ ሬዲዮ እና ቴሌቪዥን ተነገረ። ደርጎ ይሰሙ ደነገጡ። እነሱ እየጠበቁ ነበርና ነው ጥቆማውን። ከዛ በኋላ ጠዋት እንዴት ነው ይሄ ስህተት ሊፈጠር የቻለው? ከጋዜጠኛው፣ ከምክር ቤቱ አባላት ወይስ መመሪያ የተሰጣቸው ሰዎች መመሪያውን በትክክል አላስተላለፉ። ጋዜጠኛው ተጠርቶ ተጠየቀ። በምርጫው ሥነ ሥርዓት ላይ የነበረውን በትክክል ነው እኔ የጻፍኩት የተመረጡትም ከንቲባ እሳቸው ናቸው ብሎ ምስክርነቱን ሰጠ። ከኢትዮጵያ ሬዲዮ የተቀረጸው ድምፅ ይምጣ ተብሎ በሥነ ሥርዓቱ ላይ ሲደመጥ በትክክል ጋዜጠኛው እንዳለው ሆኖ ተገኘ። ታዲያ በዚያው ሰሞን ጋዜጠኞች ደርግ ይህንንም ምድል መስጠቱ ትልቅ ነገር ነው። ሶስት ሰዎች መርጣችሁ አቅርቡ ማለቱ ምክንያቱም ከሶስቱ ሰዎች መካከል ነውና ከንቲባው የሚወጣው ስለዚህ ደርግ ምናልባት እንደሚክስድ ኢኮኖሚው ዲሞክራሲውንም ከፈት ሊያደረግ አስበው ይሆን እያሉ ጋዜጠኞች አንድ ሰሞን ይህን ጉዳይ መነጋገሪያቸው አድርገውት እንደነበረ አስታውሳለሁ። ማን ይናገር የነበረ ማን ያርዳ የቀበረ። ጋዜጠኛ ገዛኸኝ ጸው ሰብሳቢው ከቤተ መንግስት፣ ከጓድ ሊቀመንበር መንግስቱ ኃይለማርያም የተነገራቸው የቤት ስራ አለ። ያንን ከሳስተዋል። ምክንያቱም ሶስት እጩ አስጠቁመህ ይዘህ ና እና መንግስት ከሶስቱ አንዱን የሚፈልገውን ይሾማል ነበር የተባለው እና ከንቲባውን መምረጥ ማን ጠየቅህና ነው እንደዚህ ያስመርጠህ፣ እንደዚህ ያደረግከው ብለው ዜና ከሰሙ በኋላ ማለት ነው። እና ሲጠይቋቸው፣ እሳቸውም ደንግጠው ጋዜጠኞቹ ናቸው እንጂ ያላበላሽሁም እኔ ሁኔታውን በትክክል ነው የሰራሁት አሉ። በል ሂድ፣ እናጣራ ካሉ፣ በማግስቱ ጠዋት ጓድ ጎሹ ኃይለ ማርያም የሚባሉ የዜና አገልግሎት ኃላፊ አሉ እሳቸው ጋር መጡ። እኔም ተጠየቅኩ። ማስታወሻ ነው ይዤ። አንተ ብለንደር ሰራህ፣ እንዴት አድርገህ እንዲህ ታበላሻለህ ተብዬ ተወቀስኩ። ወቀሳ ብቻ ሳይሆን እርምጫው፣ መቼም ያው እኔም ደንግጫለሁ፣ ያው የመሞት ያህል ነው። በዛ እንዲሁ ስንጨቃጨቅ ለመሆኑ አንተ ሬዲዮ ነበር ወይ? አለኝ። መምሪያ ያረፈች አዎ፣ ነበር ቀርጿዋል። ዮናስ ገብረ ማርያም የሚባል ጋዜጠኛ አለ። እሱ ቀርጾታል። ለፕሮግራም ነው የሚሰራው አልኩ። ቶሎ ደወሉ እና አመጡት። ይዘህና ተባለ። ቴፑ ሲሰማ ዮናስ ገብረ ማርያም የቀረጸውና እኔ የሰራሁት ዜና ምንም ስህተት የለውም። ስለዚህ እሳቸው ስህተት መሆኑን አወቁና ሰብሳቢው በቃ ብታማክሩን ስለምን አታማክሩንም? እናንተ አለቆቹስ ብትሆን እንደዚህም ብሎ ዜና ሲበላሽ እንዴ ዝም ትላላችሁ? ብለው በኋላ በሶስተኛው ቀን ኢንጂነር ዘውዴ ተክሉ ሰጥተው፣ ጸድቆ ማለት ነው። በሚዲያ ስለተነገረ ምንም ማድረግ አይቻልም ተብሎ ከዛ በኋላ መግለጫ ሰጡ። አመሰግናለሁ። ጋዜጠኛ ገጻኝ ጨዋ መስቀል ከንቲባ ብለን የጠቀስ ናቸው፣ ኢንጂነር ዘውዴ ተክሉ ናቸው። ዘውዴ ተክሉ አዲስ አበባ መቶኛ አመቷን በሺ ዘጠኝ መቶ ሰባ ዘጠኝ አመተ ምህረት ስታከብር ከንቲባ የነበሩ ናቸው። ኢንጂነር ዘውዴ ተክሉን በዚህ አመት አጋማሽ ላይ የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አበቤ እውቅና ሰጥተው ቤታቸው ድረስ ሄደው አነጋግረዋቸዋል። የዛሬ ፕሮግራሜ በዚህ በቃ። በሌላ የምርጫ ወቅት በሚቀጥለው አስራ አምስት ቀን እንገናኛለን። ደህና ሁኑ። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። አድማጮች፣ አሁን ወደ ስርጭታችን ማገባደጃ ከማምራታችን አስቀድሞ የሳምንቱን የራዲዮ መጽሔት ማስታወሻ እናስከትል። የውሳኔንና የልማድን ልዩ ልዩ ገጽታዎች መልከት ያደርጋል እንበልና ራስን ጤናማ የሚያሰኝ የአመጋገብ አይነት ከሚያዘወትሩ አንዱ አድርጎ ይመለከታል። ለምሳሌም ያህል ዛሬ ለምሳው ዓሣና አትክልትና ቅጠላ ቅጠል የበዛው ምግብ ተመግበው ለጤንነት የሚበጅ መሆኑንም በማሰብ በምርጫው የደስታ ስሜት አድሮቦት ይሆናል። እዚያም ጥቂት እንደቆዩ ጣፋጭ ነገር ምን ሲያምሮ ነው ያ ፍላጎቱ ሲጠራው ይሰማውታል። ይህን ሐሳቡን ለጊዜው እዚህ ላይ ገታ ያድርጉና ከሚሰማው ስሜት ሻገር ብለው እውነታውን ጠለቅ ብለው ይመርምሩ። በየቀኑና በየሰዓቱ ብዙ ውሳኔዎችን ብዙ አውጥተውና አውርደው የሚወስኑ ይመስሎት ይሆናል የቀደመውን በምሳ ምርጫው ላይ ያደረጉትን ጨምሮ። እውነታው ግን እንደሚያስቡት አይደለም ይላል ጥናቱ። ምክንያት አብዛኞቹ ደርሶ አሁን የወሰዷቸው የሚመስሉ ውሳኔዎች ሳይሆኑ ውስጦ የሚከተሏቸው ልማዶች ናቸውና። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀናበርናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዶት ካም የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ጻፉ፣ ደውሉ። አሁን የቀረን ችንመሳይ ቆንጆ ለእኔ ሰጠኝ

ሀርከመሰላው ከጸጉርሽ ጀምሮ እንከን የሌለብሽ ውብነሽ በተፈጥሮ ትኩስ የፈነዳው ጌረዳከበ ትኩስ የፈነዳው ጌረዳከምበ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት ሜትር ባንዶች እንዲሁም በናይልሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና እዝታ በላቸው ነን። ለአሁኑ በዚሁ ተሰናበትን። ሰላም ደህና